ጠረጴዛ ዙሪያ ውይይታችን ልንመለስ ነው። አዎ የቆምንበትን ጥያቄ አስታውሰን እናጠቃልለዋል። አብረው ሊነሱ የሚችሉ ስለ ስርዓቱም ስለ መጪ ሁኔታዎች የሚታዩ ከገታችሁበት ገፋ አድርገን ይሄ ህገ መንግስት በመደበኛ ህግ ማስተዳደር ሳይችል ሲቀር የሚኬድበት አቅጣጫ እንደመሆኑ ኢትዮጵያ መጀመሪያ እንዳልሆነች እናውቃለን። በቅርብም በሌሎች ሀገሮች ታይቷል። ነገር ግን በአጭር ጊዜ ውስጥ በድጋሚ ተግባር ላይ እየዋለ ያለ አንድ መንግስት ለህዝብ ጥያቄዎች በቂ መልስ መስጠት አልቻልኩም በመደበኛው አሰራሩ ሲል የሚወስደው እርምጃ እንደመሆኑ ስለ ስርአቱ ምን ይነግረናል? ስለ መጪዎቹ አማራጮችስ? በእርግጥ የወደፊቱን አቅጣጫ አስመልክቶ የሚነግረን አለ። ቴዎድሮስ፣ ካቆንኩ በመቀጠል ትችላለህ። እሺ፣ ስለ ስርአቱ ሁሉንም ነገር ይነግረናል ብዬ አስባለሁኝ። እንግዲህ በዚህ ውስጥ የምናየው በመፍትሄ ጠረጴዛው ላይ ምን ምን አለ ብለን ብናስብ ስርአቱ ብዙ ጊዜ ችግሮች በሚፈጠሩበት ወቅት ለነገሮች የመጀመሪያ እንግዲህ የኃይል ምርጫ ብዙ ጊዜ በፍጹም የማይመረጥና የመጨረሻው መጨረሻ አማራጭ ተደርጎ መታሰብ ያለበት ነገር ነው። ነገር ግን በስርአቱ ጠረጴዛ ላይ ብዙ ጊዜ የኃይል ምርጫ በጣም የመጀመሪያውና ተመራጭ፣ ተወዳጅ ምርጫ ሆኖ ይታያል። እና እሱን የሚነግረን ይመስለኛል። ይሄ የህገ መንግስታዊ ቀውስ ወይ ሌላ ትርጉም ልንሰጠው እንችላለን፣ ግን ዋናው ችግሩ የፖለቲካዊ ቀውስ ነው። የፖለቲካ መተናፈሻ የሌለውም፣ ሀሳብ ማንሸራሸር የማትችልበት፣ የተለየ ሀሳብ ትናግረህ ደህና ውለህ የማታድርበት መሆኑ የፈጠረው ችግር ነው። እና የሚነግረኝ አንደኛ ያው ሀገሪቱ በዚህ ሀያ ሰባት ዓመታት ውስጥ የነበረውን ዓለም አቀፋዊ አመቺ ሁኔታ ተጠቅመን ልትጓዝ ይገባ የነበረውና አሁን በአሁኑ ወቅት ሀያ ሰባት ዓመት በኋላ ልንነጋገር ይገባ የነበረው በሌሎች በጣም የተሻሉ ባደጉ አገራዊ የአቅጣጫ የራዕይ የወደፊት ጉዳዮች ሆኖ ሳለ አሁን እየተነጋገርን ያለ ነው ስለ አገር ህልውና ነው። ስለ አገር ህልውና እንድንነጋገር መገደዳችን ወደ ኋላ ተመልሰን ስለ ሀገረ መንግስት ስሪት ሀሁ ተመልሰን ለማውራት መገደዳችን በራሱ ብዙ የሚናገረው ነገር አለ ብዬ አስባለሁ። ሀያ ሰባት ዓመት በዚህ በአገራዊ ጉዞና በህዝብ ለህዝብ ስረገድ ወደ ኋላ ማሽቆልቆላችን ወደ ኋላ መጓዛችንን ይነግረኛል። እንደ መጨረሻ ነጥብ እዚህ ላይ የማነሳው የሀሳብ እጥረት እመለከታለሁ። በሁሉም በኩል በለውጥ ፈላጊዎችም በኩል በመንግስትም በኩል ከፍተኛ የሆነ የሀሳብ ድርቅ አያለሁ። ይህም የሆነው ባለፉት በጣም ሀያ ሀያ ሰባት ገደማ አመታት በተለይ ደግሞ ከአስራ ዘጠኝ ዘጠና ሰባት ወዲህ ባሉት አስራ ሁለት አስራ ሶስት አመታት በፖለቲካው በመገናኛ ብዙኃን በህዝብ ለህዝብ ውይይት በማህበራዊ መድረኮች እና በሌሎች አጋጣሚዎች ሀሳብ እንዲንሸራሸር ባለመፈቀዱ ምክንያት የመጣ አድርጌ አየዋለሁኝ። እና እነዚህ እነዚህ ነጥቦች መመልከት ይችላለሁ። ሲሳይ፣ አዎ በእኔም በኩል አስቸኳይ ጊዜ አዋጁ ጋር ተያይዞ መነፋት አለበት የሚማስበው ምናልባትም የአሁኑ አስቸኳይ ጊዜ አዋጅ ቀደም ሲል ከነበረው ይለያ ይለያል ወይ ደግሞ ለምን ታወጀ የሚለውን ነገር ምናልባትም የሚያሳየን ወይም ወደት እየወሰደም የሚለውን ነገር ለመገንዘብ ከዚህ ቀደም የነበረው አስቸኳይ ጊዜ አዋጅ የውጫዊ ግፊት ወይ ደግሞ ህብረተሰቡ የሚያቀርበው ተቃውሞ እና ከቁጥጥራችን ውጭ ወጥቷል መደበኛዊ ህግ አሰራ ልንገጠው ባለመቻላችን የሚል ነገር ውስጥ ነበር የገቡት። አሁን ባለው ነገር ደግሞ ስረዳ የህብረተሰቡ ተቃውሞ ብቻ ሳይሆን ከህብረተሰቡ ተቃውሞ ጋር ተያይዞ ጉልበትና ተሰሚነት ያገኙ የራሱ የአጋር ፓርቲ መሪዎች ወይ ደግሞ ቡድኖች እነሱም ራሱ ማዕከላዊ መንግስቱ ላይ የበላይነት ካለው ከህወሓት ጋር ጤናማ ግንኙነት ስለሌላቸው ወይ ደግሞ ከዚህ ቀድም እንደሚያደርጉት ሙሉ በሙሉ ማዘዝ አለመቻላቸው ያንን ለማድረግ ይህን አስቸኳይ ጊዜ አዋጅ ለመጠቀም ጭምር እየፈለጉ ነው የሚመስለው። ይህንንም የሚያረጋግጥልን ለምሳሌ በዚህ በአዋጁ አንቀጽ አስራ ሰባት ላይ የግልጽ ያስቀመጡት ነገር በፀጥታ ጉዳዮች ላይ ኮማንድ ፖስቱ ሳይፈቅድ የትኛውም አመራ ወይ ባለስልጣን መግለጫ ሊሰጡ እስከ ማለት ድረስ ተሄደዋል። ይህ ማለት አሁን ባለው ሁኔታ ከስርአቱ ጋር ልጥ አንጻራዊ ነጻነታችን አስጠብቋል የሚባሉት የኦህዴድ መሪዎች ወይ ደግሞ የኦሮሚያ ክልል ሀላፊዎች በክልላቸው ውስጥ መከላከያ ሰራዊቱ ከዚህ ቀደም ያለ ፈቃዳችን ገብቷል ብለው መግለጫ ሲያወጡ ነበር። አሁን ያንን ማለት አይችሉም። ያንን አለማለት ብቻ ሳይሆን መከላከያ ሰራዊቱ ወይ ደግሞ ኮማንድ ፖስቱ የሚታዘዘው ሀይል ገብቶ ግድያ ቢፈጽም ግድያ ፈጸመ ብቻ ሳይሆን ይህን ያህል ሞተ ብሎ ለመናገር እንኳን የኮማንድ ፖስቱን ፈቃድ እስከ መጠየቅ እንዲገደዱ የተደረገበት ሁኔታ ስላለ እኔ ከውጫዊው ግፊት ይልቅ በውስጥም ባለው ቅራኔ ጭምር የተፈጠረ ነገር ስለሆነ እነሱ እንዳትሰቡት ወደ ሰላም የሚወስድ ሳይሆን ምናልባት በአንድ በኩል ነገሮችን ሙሉ እንቆጣጠራለን በሚል የበለጠ ቀውሱን ሊያባዙት ይችላሉ። በሌላም በኩል ደግሞ እንግዲህ ይህን ነገር ለመቋቋም ጥረት የሚያደርገው ሀይል መካከል አንዳንድ ችግሮች ሊሆኑ ይችላሉ የሚል ግንዛቤ ነው ያለኝ እና የአሁኑን አስቸኳይ ጊዜ አዋጅ ከቀደመው የሚለየው አሁን ውስጥ የተፈጠረውን ችግር በዋናነት ለመጫፍ ዳር ጨምር የሚኖር የታሰበ አድርጌ ስለማይሆኑ እና መጽሁም በዚህ ሁኔታ ነው የሚገነዘበው። እንግዲህ ቀደም ሲል እንደገለጥነው ይህ ፕሮግራም ሐሙስ ቀን ነው የተቀረጸው። በሁለት ቀን ውስጥ እስከ እሁድ ያለውን ሁኔታ ግምት ውስጥ እናስገባና ቀደም ያሉትን መልሶቻችሁን የሚያጠቃልል ና ባጭሩ የሚያመጣ ሊሆን ይችላል። ዛሬ አሁን የኢትዮጵያ የፖለቲካ ሁኔታ ምን ደረጃ ላይ ነው? ኢትዮጵያ ምን ላይ ነው ያለችው? ማለት ትችላላችሁ። ሲሳይ ካንተ ጀምሬ ወደ ቴዎድሮስ፣ ከዛ እንግዲህ ማጠቃለያ ጥያቄ አሉ ላይ ኖረዋል ኢትዮጵያ ምን ላይ ነች የሚለው በጣም ከባድ ጥያቄ ነው። ለእርግጠኛ ሆኖ መናገር የሚቻለው ግን ኢትዮጵያም ወደ ተሻለ ምዕራፍ እየተሻገረች መሆኑን በዛ ወደ ተሻለ ምዕራፍ የሚደረገው ጉዞ ውስጥ አሻግሮ ብርሃኑ ጋር ለመድረስ የተወሰነ ድቅድቅ ጨለማም ሊኖር ይችላል። ወይ ደግሞ ከዚህ ቀደም የመጣንበት መንገድ ከዚህ በኋላ ዘን ብለው ከነገሮች ጋር ራሳቸውን ያስማሙ ወገኖች ሂደቱን ለበጎ ነገር ከፈቀዱ ቀጥታ የብርሃን መንገድ በቀላሉ የምንጀምርበት ያንን ካልፈቀዱ ደግሞ በጨለማው መሀል ወደ ብርሃን በድቅሪ ጨለማን አልፈን ብርሃን ላይ የምንደርስበት እንደሆነ ነው መገናዘበው እና እርግጠኛ ሆኜ የምናገረው ግን ላለፉት ያሰባት ዓመታት የነበረው ሁኔታ ከዚህ በኋላ ኢትዮጵያ ውስጥ መቀጠል እንደማይችል በግልጽ የሚነበብ ይመስለኛል። መልካም ቴዲ። እኔ ነገሩን የምመለከተው እንግዲህ ቀደም ሲል እንደገለጽኩት በአሁኑ ሰዓት ስለ ሀገሪቱ ሕልውና ለመናገር መገደድ ለመነጋገር መገደዳችን በጣም ልቤን የሚያሳዝነው ነገር ነው። ግን ሰዎች ለፍትሕ በተሰማቸው ምሬት እና ብሶት ምክንያት አደባባይ መውጣታቸው በጣም እጅግ መልካም ነገር እና ከልቤ የምደግፈው ነገር መሆኑ እንደተጠበቀ ሆኖ ለውጡ ምን ይዞ ይመጣል የሚለውን ነገር ሳስብ ግን እንደው በቂ ተስፋ እንድጥል የሚያደርጉኝን አማራጮች እየተመለከትኩ አይደለም። ለምሳሌ በፖለቲካ ተዋስኦ ውስጥ የዜግነት ፖለቲካ ነው የሚደግፉ በግለሰብ መብት ላይ የተመሰረተ አስተዳደር እንዲመጣ የሚደግፉ አገራዊ የሆነ አጀንዳ ያላቸው በቂ ፖለቲካዊ ድርጅቶችና ተቋማት በፖለቲካ የጨዋታ ሜዳ ውስጥ እየተመለከትኩ አይደለም በበቂ መጠን። ስለዚህ እሱ በጣም በጣም ያሳስበኛል። ሰዎች የዘውግ ፌዴራሊዝሙ በትክክል ባለመስራቱ ነው ይሄ ችግር የመጣ ይላሉ። እኔ አልስማማም በሱ እንደውም በትክክል በመስራቱ ነው ይሄ ችግር የመጣው ብዬ ነው የማስበው። የጋራ እሴቶቻችንና ሀገራዊ ማንነታችንን ማጎልበቻ የሆኑ የነበሩ መሳሪያዎችና ተቋማት ለምሳሌ እንደ መገናኛ ብዙኃን የትምህርት ስርዓት የኪነ ጥበብ ስራዎች ማህበራዊ መድረኮች ወዘተ በመንግስት የልዩነት በመንግስትና በአጠቃላይ በዘውግ ፖለቲከኞች የልዩነት ትርክት ቁጥጥር ስር ወድቀዋል። ስለዚህ እንደሚፈለገው ከዳር ዳር ያለውን ህዝብ አንድ ላይ የሚያስጠልል ትርክት ተሸምኖ ያለቀ አይመስለኝም። እሱ ትልቅ ስጋት ይፈጥርብኛል። የልዩ ባለቤትነት ጽንሰ ሀሳብ ተዋውቋል። ባለፉት ሀያ ሰባት አመታት እንደምታውቁት ለምሳሌ በኦሮሚያ ክልል ውስጥ አንድ ሰው የኦሮሞ ብሔር ተወላጅ ከሆነ ከሌላው ዜጋ ጋር የበልጽ ተመራጭ መሆኑን እንዲያስብ፣ በትግራይም እንደዛው የትግራይ ብሔር ተወላጅ ለዛ ክልል የተለየ ባለቤት እንዳለው ይህም እንዲያስብ፣ ሌሎችም ክልሎች ላይ እንዲያ ያለ አይነት የልዩ የባለቤትነት ና የዜግነት እርከን ሰርቶት የሰራ ነው ይወረው ያ ምን ያስከትላል? የሚል ነገር በጣም ያስጨንቀኛል እና ህጉ ህገ መንግስቱ እንደምታውቁት መጀ እንደ ዜጋ እንዳውቅ መጀመሪያ ብሄር ሁን ብሎ የሚጠይቅ ነው። እና ያ የተወብን ቀላል የማይባል ጠባሳ አለ። ይሄ የለውጡን ሂደት ወዴት ይወስደዋል የሚለውም በጣም በጣም ያሳስበኛል። ምክንያቱም አንድን ለምሳሌ በክልል ያለ ወጣት ብታስቡት እንበል የራሱ ቋንቋ ያለው፣ የራሱ ቢሮክራሲ ያለው፣ የራሱ ባንዲራ ያለው የራሱ የትምህርት ስርዓት ያለው የኢትዮጵያን ታሪክ በትክክል የማይናገር እና ደግሞ ኢትዮጵያን የተጻረረ ፖለቲካዊ ትርክ ተሰርቶ የሚንቀሳቀስ የመንግስት አካል ለረዥም ጊዜ ሲሰራበት የቆየ ነው እና እንዴት ነው የለውጡ አካሄድ የሚለውን ሳስብ፣ እንደው ልቤ ይጨነቃል እና ያ ወጣት በየክልሉ ያለ ወጣት ከነዚህ ሁሉ አጥሮች ተሻግሮ እንዴት አድርጎ ኢትዮጵያ ላይ ይድረስ፣ የቋንቋውን፣ የቢሮክራሲውን፣ የባንዲራውን በየክልሉ ያለውን ማለት ነው እና ሌላ ሌላውን ወደ ሕዝብ ለሕዝብ አንድነት ያመጣ የነበረውን አጥር እንዴት አድርጎ ተሻግሮ ኢትዮጵያ ላይ ይደርሳል የሚለው ነገር በጣም በጣም ያስጨንቀኛልና አሁን ባለው ሁኔታ የለውጥ ፍላጎት መኖሩን፣ ሰዎች ለመብት መውጣታቸውን ከልብ ከልብ ከልብ እቀበልና ግን ደግሞ ለውጥ ሁሉ በበጎ ድምዳሜ ሲደመደም አላየሁምና እሱም ልቤን ያስጨንቀዋል ማለት ነው። መልካም። የፈተናዎቹን ድርብርብነትና የለውጥ መሻቱን ገዝፈት በቀላል ማየት የሚቻል አይመስለኝም። ይሄ ታዲያ ፕሮግራሙ የራዲዮ መጽሄት ቅንብሩ የጋዜጠኞች የጠረጴዛ ዙሪያ ውይይት ነው ና ስላላችሁበት ሙያ ስለ ጋዜጠኝነትም በመጠኑም ቢሆን ገፋ አድርገን እንድንነጋገር ጊዜውም ም ጠባይ ይጠይቃል የጋዜጠኝነት ስራን ሚናና ሀላፊነትን ዘንድሮ የሐሰትም አሉታዊ ዘገባዎችም የበዙበት እንደመሆኑ እንዲህ ባለ አገር አጣብቂኝት ባለችበት ጊዜ ደግሞ ይልቁንም ሊያስከትሉ የሚችሉት ጣጣ የመብዛቱን ያህል ኃላፊነቱን ከፍ የሚያደርገው ይመስላልና ና እጅግ ተለዋጭ ሁኔታዎች በፍጥነት በሚታዩበት በዚህ ጊዜ፣ ሲሳይ ከዚህ ቀደም በመሰር ርዕስ ላይ በጠረጴዛ ዙሪያ ውይይታችን ተሳትፈሃል። ዛሬስ ምን ልናደርግ ይገባል? እንዴት ይዘገባል? አጀንዳዎችን ከማዘጋጀት አንስቶ አዎንታዊ የሆኑ ውጤቶች እንዲኖራቸው ስራችን ከሀላፊነት ጋር የሚሰራ ነውና ባንተ ጀምረን ወደ ቴዎድሮስ እናምራ። ጥሩ። አላ እንግዲህ ቀደም ሲል በተነሳውም ሁኔታ ምናልባት ቴዎድሮስ ባነሳው ላይ ከዚህ ለውጡ ስጋትም ይደቅናል የሚለው ነገር ማንም እርግጠኛ መሆን አይችልም። ጥያቄ የለውም፣ የተወሰነ ስጋት አለ። ግን ደግሞ በእኔ በኩል ስጋቱ ከትላንት ይልቅ ዛሬ ቀንሷል ብዬ አምናለሁ። በተለይ በዚህ በኦሮሚያ አካባቢ መጣው አዲሱ አመራር ኢትዮጵያ ባለፉት ጥቂት ወራት ኦሮሚያ ክልል ውስጥ የሚያደርገውን እንቅስቃሴ በደንብ ተከታትለናል። ኢትዮጵያዊነትን በከፍተኛ ደረጃ የሚያቀነቅን ቡድን መጥቷል። ያንን ማቀንቀን ብቻ ሳይሆን የሁሉም ኢትዮጵያዊ ጣፈንታ አብሮ በመኖር የሚወሰን መሆኑን እሱን አጥኖ ሰጥተው እየሄዱ ያሉ ሰዎች ናቸው። ላለፉት አርባ ዓመታት ከተማሪዎች ትግል ጀምሮ ሲቀነቀን የነበረውን የዚህ የብሔር የበላይነት ፖለቲካ እሱን ጥያቄ ውስጥ አስገብተው የመደብ ትግል ነው ሲካሄድ ነበር የሚል ትንሽ እንዲያውም በጣም የተራመደ አቋም ነው ያሉ ሰዎች ናቸው እና በዛ በኩል ያ የእነሱ ተንሳፈው የሚያራምዱ አቋም ብቻ ሳይሆን መሬት ላይም የተወሰነ ፍሬ ማፍራቱን የምናይበት ከዚህ ቀደም የነበሩ ተቃውሞች ና አሁን እነሱ ይህን ሀሳብ ማቀንቀን ከጀመሩ በኋላ ኦሮሚያ ላይ የምናደምጠው መፈክር እንኳን በጣም የተለየ ነው። አጋርነት፣ ከዛም ባሻገር የፖለቲካ ሰኞች የተሰቱ እንኳን ስንል ስለ ጋራ ነገር የሚወራበት ሁኔታ መቷል ና ይሄ ይሄ እኔ በግሌ ተስፋ የሚሰጥ ነገር ነው ያለው ከትናንት ይልቅ ዛሬውን የበለጠ እንዳንፈራ ያደርጋል። ይሄ ማለት ደግሞ ሁሉም ነገር አልጋ በአልጋ ሆኖ ይቀጥላል ማለት አይደለም። የለውጥ እንቅስቃሴ ነው። ለውጡ ጥቅም የሚያሳጣቸው ለውጡ ስልጣን የሚያሳጣቸው ወገኖች የሚፈጥሩት የራሱ ችግር ይኖራል። በሌላም በኩል ደግሞ ተመሳሳይ በቂምና በልህ የሚከተሉ ነገሮችም እንዳይኖሩ አስፈላጊ ነው። እንዲህ አይነት ጥንቃቄዎች መደረግ አለባቸው። ስለዚህ በዚህ ረገድ የመገናኛ ብዙኃን ትልቅ ኃላፊነት እንዳለን ይሰማናል። እኛ በዛም ስሜት እሰራለን። ዞሮ ዞሮ ኢትዮጵያ ውስጥ ኢትዮጵያ የሁላችንም እንድትሆን የሁሉ መብትና ነፃነት የተከበረባት ሀገሩ እንድትሆን በሌላ በኩል ደግሞ በጊዜ ስልጣንና አጋጣሚ ፈቅዶላቸው ደግሞ ሁሉንም ነገር እንጠቅምል ማለት ሀገሪቱን እዚህ ቀውስ ውስጥ የከተቱ ሰዎች ወደ ሌላ ቀውስ እንዳይወስዱም በእነሱ ቀውስ ደግሞ ሌላው ንጹህና ሰላማዊ ሰው ደግሞ እንዳይጎዳም፣ እነዚህ እነዚህ ነገሮችን በተመለከተ በሀላፊነት ስሜት ሁሉም መገናኛ ብዙሀን ሚናቸው መጫወት አለባቸው። በተለይ በዚህ ማህበራዊ መድረኩ ማንም በተደራጀ መንገድ የማይቆጣጠረው ግለሰቦች እንደፈለገው ቸው ማድረግ የሚችሉት ነገር ስላለ ጥላቻ በከፍተኛ ደረጃ እንደሚሰበክ እንገነዘባለን። አንዳንዴ እነዛንና በመገናኛ ብዙሀን የሚያሉትን ነገሮች ማምታታት እኔ ከአንዳንድ ሰዎች ወይም ክቡጥነው እንዲሆን ቢሆን የምንሰማበት ሁኔታ አለና ግን መገናኛ ብዙሀን ምንም ምንም ጥያቄ ብዙ ስለ ነገ የምናስብ ከሆነ አሁን የምንሄድበት መንገድ የለሰለሰ እንዲሆን በኢትዮጵያን መካከል ሰላምና እርቅ ፍቅርን የመስበኩ የመቻቻል ነገር እንዲመጣ እሱ እሱ ላይ በሀላፊነት መስራት አለብን ብዬ ነው ማለት። እኔ እንግዲህ ከወደ ኦሮሚያ ከኦሮሚያ ህዝብ ዴሞክራሲያዊ ድርጅት በኩል የመጣውን ለውጥ ማለት በትርክት ረገድ የመጣውን ለውጥ አደንቅና በመግለጫዎቻቸው ላይ ኢትዮጵያዊነትን በተመለከተ የሚያንጸባርቋቸውን ነገሮች እደግፍና ነገር ግን በመግለጫው ልክ የሆነ ተግባር እያየሁ አይደለም። ከትናንትና ይልቅ ዛሬ በኦሮሚያ የሚኖሩ የሌሎች ብሔሮች ተወላጆች ደህንነት ይሰማቸዋለሁ የእርግጥ አሁን ወደ ስልጣን የመጣው አመራርስ ሌሎቹ የሌሎች ብሔር ተወላጆች ደህንነት እንዲሰማቸው የሚያደርግ መመሪያ አውጥቷል ወይ ወይ ሌላ ተግባራዊ እርምጃ ሉ ወስዷል ወይ ብዬ ስጠይቅ ከመግለጫ የተሻገረ አይመስለኝም። አሁንም ስለዚህ እኔ በእኔ በእኔ በእኔ መለኪያ ስጋቴን ለመቅረፍ በሚያስችል የተግባር ደረጃ ላይ ውሃ ልኩን ያለፈ ነገር እያየሁ አይደለም። አሁንም መግለጫውን አደንቃለሁ ግን ልቤን የሚያሳርፍ ተግባር እያከናወኑ አይደለም። አሁንም እና ያ ከስጋት ሊያወጣኝ የሚችል ነገር አይደለም ማለት ነው። መገናኛ ብዙሀንም በተመለከተ አጭር ነገር ልናገር። መገናኛ ብዙሀን በመጀመሪያ ደረጃ ለሀገሩ ህልና እየሰሩ መሆናቸውን በእርግጥ ማሰብ ይኖርባቸዋል። ይሄ ደግሞ የመጀመሪያ ስራው የፖለቲካ ስርዓትን ከህዝብ መለየት የሚባል ነገር አለ በማናቸውም ክልል ስለሚኖር በጭቆና ስለተሳተፈም ሆነ የተለያየ ወንጀል ስለፈጸመ ስርዓት ስናወራ ሁልጊዜ ህዝብን ከዛ ስርዓት መነጠላችንን በቁርጠኝነትና ከልብ እንዲሁ ለማለት ስርዓትና ህዝብ ይለያያል በማለት ብቻ የሚታለፍ ሳይሆን በዘገባዎቻችን ሁሉ ህዝብን ከስርዓት መለየታችንን ማረጋገጥ ይኖርብናል ብዬ አስባለሁ። ይሄ በተደጋጋሚ ሲሰራ ማየውስተት ነው። ምን ይጠበቃል? ምን ቢሆን ችግሩ ይፈታል የሚለውን በተመለከተ በጣም አጭር ሀሳብ መስጠት ፈልጋለሁ። እኔ ከዚህ አሁን ካለንበት መቀመቅ ለመውጣት የምንችል ከሆነ መጀመሪያ የሀገሪቱን ህሉና ከልብ የመጠበቅ ፍላጎት መኖር አለበት፣ በስልጣን ላይ ባለው ስርአት በኩል። ሁለተኛ ደግሞ እኔ የምጠይቀው ህገ መንግስታዊና መዋቅራዊ ለውጥ በጣም በጣም አስፈላጊ ነው ብዬ ነው የማስበው። ይሄ አሁን ያለው ህገ መንግስት ከብሄር በቀር ሌላ ለሌላ ማንነት ለምሳሌ ለዜግነት እና ለአካባቢ ማንነት አይኑ የተጋረደ ህገ መንግስት ነው። መዋቅሩም እንደዛው ነው። መተናፈሻ፣ ቁጣ፣ ቅሬታ መግለጫ፣ መብት ማረጋገጫ ያለው ስርአት መስራት ያስፈልገናል። አፈና በጊዜው መብትን መንጠቁ ብቻ አይደለም ችግሩ ሁኔታውን የመለወጥን ተስፋ ጭምር መግደሉ ነው ጣጣው። እና አመጽም ከዛ ነው የሚወለደው። አንድን ነገር በሰላማዊ መንገድ ሳገኝ እቀይራለሁ የማለት ተስፋ ሲሞት ነው አመጽ የሚወለደው እና ብታገል ብሞክር፣ ብጥር፣ ልቀይረው፣ ላሻሽለው፣ ላዳብረው እችላለሁ የሚባል እምነት የሚጣልበት ተስፋ የሚደረግበት ስርዓት መስራት ያስፈልጋል የሚል ነው ሀሳቤ። መልካም። በቀጥታ ወደ እናንተ የሚላኩት አንድ ሁለት ተጨማሪ ጥያቄዎች ላንሳ። ቴዎድሮስ እና ሲሳይ ሁለታችሁም የዚህ ፕሮግራም እንግዶች ነበራችሁ። በመጣችሁበት ጊዜ ቴዎድሮስ አንድ አምስት አመት ሆነው ይሆን? እርግጠኛ አደለሁም። አራት አመት። እነዚህ አንተ ወዲህ በእንግድነት መጥተህ ከአንድ አመት በኋላ ለዘለቄታው ልትቆይ ወይም ረዘም ላለ ጊዜ ልትቆይ ተመልሰ ከመምጣት በፊት የራዲዮ መጽሄት እንግዳ ነበር። ሲሳይ ለፔን ሽልማት በበቃህበት ጊዜ ወዲህ ወደ ዩናይት ስቴትስ ስትመጣ ከአመታት በፊት እንግዳችን ሆነሃል። ይሄ በስደት ጋዜጠኝነትን ለመቀጠል ከቻሉ ጥቂቶች ውስጥ ያደርጋችኋል። በርካታ ጋዜጠኞች ከሀገር ተሰደው በተለያዩ ሀገሮች የሚችሉትን ለማዋጣት በማህበራዊ መገናኛ ብዙሀንም አንዳንዶቹ በኢንተርኔት ሬዲዮ አማካኝነት ይጥራሉ። ሁለታችሁም ተከታታዮቻችሁ አድማጮቻችሁ፣ ተመልካቾቻችሁ የሚያውቋቸውን ስራዎች ትሰራላችሁ። እንደ ታዳሚዎቻችሁ አስተያየቶችም እንደሚመጡ አውቃለሁ። በጥቂት አመታት ውስጥ እዚህ ደርሳችሁ ያን ስራ መቀጠል መቻላችሁም ግምት ሊሰጠው ይገባልና ግን የምትጠየቋቸው ጋዜጠኝነት ውጭ ሀገር በአሁን በምትሰሩበት ሁኔታ መስራት የቱን ያህል አዳጋች ነበር? የቱንስ ያህል የተሻለ ማድረግ ፍላጎትና ሁኔታዎች አሉ? ሲሳይ ካንተ ልጀምር። አመሰግናለሁ መልከው ወደዚህ ከመምጣቴ በፊት ቮይስ ኦፍ አሜሪካ ላይ ቀርቤ ነ ወደ ሰባት አመት ሆነ መሰለኝ። ያሁኑ ከመጣው በኋላ ጠጣይ ሳትን ተቀላቀልኩ። ላለፉት ሰባት አመታት ያህል በዚሁ ጣቢያ ላይ እየሰራሁ ነው ያለሁት በማናቸውም ሁኔታ ያው ጥሩ መድረኩን በመገኘቱ ሳተላይትም ጭምር ኢትዮጵያ ውስጥ ስለምንደር ስለ ኢትዮጵያ ጥቂት ነገርም በተለያየ መንገድ ስለሚመጣ በግልም በጋራም የምናገዝ የምችለውን እያደረግን ነው። ግን በማናቸውም ሁኔታ ውስጥ ስለ ኢትዮጵያ ለመናገር ኢትዮጵያ ውስጥ ሆኖ እንደ መስራት የሚመረጥ ነገር ያለን አይመስለኝም። በዛ በኩል የክፍተት እንዳለበት የሚሰማኝ ዞሮ ዞሮ ግን ምናልባት ይሄ አጋጣሚ በስልጣን ላንችሉት ወገኖች የሚያስተላለፉ መልእክት እንዳለን የሚሰማኝ ምናልባት ከሀገር ሲወጣ ተወሰኑ ሰዎች በኢትዮጵያ ምድር እንዳንሰራ ስለተከለከልን ጭምር ነው ከኢትዮጵያ ወጥተን ትልቅ መድረክ ያገኙ እዛ ኢትዮጵያ ውስጥ ሳምንት የሚታተሙ የተወሰኑ ጋዜጦችን ያንን ማስተናገድ መቋቋም አሊቀቅቷቸው ሰዎች ሀሳባቸውን እንዳይገልጹ በመገደባቸው በተለያየ መንገድ የወጣንም ሰዎች ከውጭ ሆነን መስራት የምንችልበት ሁኔታ ተፈጠረ። ሀገር ቤት ያሉትም ደግሞ እስር ቤት አስገልቷቸው መከንዘር ከስድስት አመት በላይ የማቀቁበት ሁኔታ ላይ የተፈጠረው ዞሮ ዞሮ የፕሬስ ነጻነት በደንብ ተግባራዊ ለማድረግ በዛው ሀገር ላይ ሆኖ ከህዝቡ ጋር ሆኖ መስራቸው በለቀ ተመራጭ ሆ ይታየኛል። ግን ከርቀትም ቢሆን መስራት እንደሚቻል ደግሞ አስመስከራ ነብር ነው። መልካም ቴዎድሮስ። እኔ እንግዲህ በሁለት ሺ አስራ ሶስት መጨረሻ ግድም ነበረ በአሜሪካ ውጭ ጉዳይ ሚኒስትር ግብሻ እዚህ አሜሪካ መጥቼ መገናኛ ብዙኃኑ እንዴት እንደሚሰሩ ዴሞክራሲ እንዴት እንደሚሰራ አገሩ እንዴት የተለያዩ ሀሳቦችን አቻችሉ አቅፎ አስተናግዶ እንደሚሄድ ማየት እንድንችል በተዘጋጀ ፕሮግራም ነበር የተካፈልኩት። በወቅቱም የአሜሪካ ድምጽ ሬዲዮ እንግዳ ስለነበርኩኝ ደስ ይለኛል። ራሴን የማየው ነገሬ በሙሉ ለኢትዮጵያ እንደተሰራ ከኢትዮጵያ በቀር ሌላ ሀገር ሊውል እንደማይችል ሰው አድርጌ ነው የማስበው። አገልግሎቴ በሙሉ ለኢትዮጵያ መልካም ግብ የሚሆን በኢትዮጵያውያን መሀል በጎ ስሜት የሚፈጥር ነገር እንዲሆን ነው የሁል ጊዜ ምኞቴ። አሁን ባለሁበት ሀገር ለዚህ ሀገር ከነጥብ ያነሰ አስተዋጽኦ አስፈላጊነት አለኝ ብዬ ነው የማስበው። አገሬ ላይ አገሬ ህዝብ ግን የምሰራው ብዙ ነገር አለ ብዬ ነው ማስበው። ስለዚህ ነገሮችን ሁሉ መመዝነው እና ማስተሳሰረው ለኢትዮጵያዊነት እና ለኢትዮጵያዊ ብሔረተኝነት ምን አስተዋጽኦ ማድረግ እችላለሁ፣ ህዝቡ በአንድ ኢትዮጵያዊነት በሚባል ጥላ ስር እንዲተሳሰር ምን ላደርግ እችላለሁ በሚለው መለኪያ ነው ነገሮችን ሁሉ የምለካው። ስለዚህ እዚህም መጥቼ ሁለት ነገር ነው ማድረግ የምፈልገው። አንደኛ እንዳልኩት ከምንም አይነት ፖለቲካዊ ፓርቲና አንድ ቡድን ጋር ባልተሳሰረ መልኩ ኢትዮጵያ የሚባለው ማንነት መድረክ እንዲያገኝ፣ እኔም የዛ አንደበት የምሰራበትን ቦታ የዛ መድረክ እንዲሆን ነው ሙከራዬ። ሁለተኛ ደግሞ እዚህም ቢሆን ነጻነትን ማረጋገጥ ነው ምኞቴ። ምክንያቱም መንግስት በጠመንጃ የማፈኑን ያክል በተለያዩ ቦታዎች ደግሞ አንድ ወይም ወጥ ሀሳብ አለን የሚሉ ሰዎች አማራጭ አይነት ሌላ አይነት ሀሳብ ሲመጣ እንደው በተቃውሞ ነገሩን የማፈን ሙከራ እመለከታለሁ። እሱም በፍጹም በጎ ነገር ነው ብዬ አላምንም። ስለዚህ እዚህም ነጻነት እንዲኖር የማድረግ ትግል ያስፈልጋል ብዬ ነው ማስበው። ለዛም መስራት አለብን። ሀሳብ ቢለያይም ከተለያዩ ሀሳቦች መዋጮ አንድ በጎ ሀገራዊ ውጤት እናገኛለን። ዜጎች እንደ ጥላ የሚጠቀሙበት ትልቅ መድረክ እንሰራለን የሚል ምኞት ነው ያለኝ እና ስለዚህ ሁለቱ ናቸው። አንዱ እዚህም ነጻነትን ማረጋገጥ ነው፣ ሁለተኛው ደግሞ ለኢትዮጵያዊነትና ኢትዮጵያዊ ብሄረተኝነት የምችለውን ማድረግ ነው። መልካም ገፋ አድርገን እንድንወያይ የሚጋብዙ ይልቁንም ስራዎቻችሁን የሚመለከቱ ጥያቄዎች በሌላ አግባብ ባለው ፕሮግራም መልሰን እንደምንወያይ ተስፋ ላድርግ። ቴዎድሮስ ጸጋዬ የሪዮ ሚዲያ መስራች ና አዘጋጅ፣ ሲሳያ ጌና የኢትዮጵያ ሳተላይት ሬዲዮ ና ቴሌቪዥን ጣቢያ አዘጋጅ፣ የራዲዮ መጽሔት የጋዜጠኞች ጠረጴዛ ዙሪያ ውይይታችን ተረኛ ተሳታፊዎች፣ ለጊዜያችሁ እናመሰግናለን። በወቅታዊ ጉዳይ ላይ ሰጣችሁት አስተያየት ሌሎችንም እንደሚያነገሩ እንደሚያወያይ ተስፋ እናደርጋለን። ለአሁኑ ለጊዜያችሁ እናመሰግናለን። እግዚአብሔር ይስጥልን።